በሳዑዲ አረቢያ በግንባታ ስራ ላይ በርካታ አደጋዎች በየጊዜው ይደርሳሉ። የብዙ ሰው ሕይወትም ይቀጥፋሉ። አቶ ቢኒያም ክፍሌ በርዕሰ መዲናዋ ሪያድ በተለያዩ የሙያ ዘርፎች በማማከር ስራ ላይ የተሰማሩ ኢትዮጵያዊ ናቸው። ከአስር ዓመት በላይ በሳውዲ አረቢያ ኑረዋል። በየጊዜው የሚደርሱ አደጋዎችን በተመለከተም በሰጡት አስተያየት በአንደኛ ደረጃ ተቋራጮች የሚሰሩ ስራዎች ተደረመሱ የሚል ብዙ ወሬም አይሰማም። በአነስተኛ ኮንትራክተሮች ግን የሚሰሩ ግንባታዎች የመደርመስ ወይም ሌላ ትግራይ አደጋ እንደሚደርስባቸው ይታወቃል። እውነት ነው። የሴፍቲ ስታንዳርድ ሳሉ አገሪቷ ላይ ግን ተግባራዊ እንዲያደርጉ እንደ ግዴታ የሚወሰድባቸው በደረጃ አንድ ሁለት አራት አካባቢ ያሉ ተቋራጮች ናቸው እንጂ ትናንሽ ህንፃዎችን ተቋጠ የሚሰሩ ተቋራጮች ህጋዊ የግንባታ ፈቃድ ሳይኖራቸውም እንደሚሰሩ ይታወቃል። ምናልባት እነሱ አካባቢ አደጋዎቹ ይከሰቱ። እነዚህኛዎችን ተቆጣጥሮ እንዴት ሆነ ለምን ሆነ ብሎ የጠየቀ አካል እስካሁን አግባብ ያለው ምርመራ መደረጉንም እኔ በግለሰብ ደረጃ አላውቅም። እነዚህ ነገሮች ተደጋገሙ። የዛሬ ዓመት አካባቢ ክሬን ተገልብጦ ከአንድ መቶ ሰባት በላይ ሰዎች ህይወታቸው አልፏል። በጣም በርካቶች ደግሞ የቆሰሉበት ሁኔታ ነው ያለው። ይሄ ምንድን ነው የሚያሳየው? ወይ የአገሪቱ መንግስት ደረጃውን የጠበቀ የህንፃ ግንባታ ህግ የክሬን አቋቋም ህግ የሚከተል ነገር የላቸውም ማለት ይቻላል። እንግዲህ የመረጥካቸው ቃላቶች ምናልባት እኔ እናንተ እኩል ላንስማማባቸው ይችላል። በጣም በዙ፣ የምትለው ነገር እኔ ተጋነኑ ብዬ ልወስደው ይችላል። ምክንያቱም የኮንስትራክሽን ላይ የሚከሰት አደጋ በመላው ዓለም ይከሰታል። ግን የሳውዲ አረቢያ የሚከሰተው አደጋ ለምሳሌ መካ ላይ የደረሰው የክሬኑ አደጋ ለምን ተከሰተ? እንዴት ተከሰተ? ስንት ሰዎች ነው የሚለውን መናገር እንችላለን፣ ስታቲስቲኩ ስላለን። ነገር ግን ጉዳይ አሁንም በመጣራት በፍርድ እጅ ላይ፣ በፍትህ አካላት እጅ ላይ የተያዘ ጉዳይ ነው። የተለያዩ ስራው ላይ የተሰማሩ አውሮፓውያን ዜጎች የአገሪቱ ዜጎች ወይም ደግሞ የሌላ ሀገር ዜጎችን በጭምር አሁን በህግ ቁጥጥር ስር ተይዘው ጉዳያቸው በፍርድ ቤት እየታየ ስለሆነ በሱኛው ላይ ተነስተን ድምዳሜ ላይ መድረስ አንችልም። ነገር ጠንካራ የሴፍቲ ህግ አላቸው እኔ እስከማውቀው ድረስ ማለት ነው። አደጋው ከደረሰስ በኋላ ለቁስለኞቹ እና ለሟቾቹ ቤተሰቦች ህጋዊ ነገር በአግባቡ ይደረጋል ወይ? የነዚህስ ዜጎች መንግስታት ለዜጎቻቸው ይጮሁላቸዋል ወይ፣ ይጠይቃሉ ወይ? ይሄኛው የሚወሰነው እንግዲህ የአደጋው የደረሰበት ዜጋ ዜግነቱ ምንድ ነው የሚለው ማየት ጥሩ ነው። ለምሳሌ እንደ ኢትዮጵያ ያለው ዜጋ ከሆነ የኢትዮጵያ መንግስት በሳውዲ አረቢያ ያሉትን ዜጎችን ቁጥር በቁጥር እንኳን ይህን ያህል ነው ብሎ በትክክል አያውቅም። ከዚህ የተነሳ አደጋው ቢደርስባቸው ጊዜ ስንት ሰው እንደሞተ ስንት ኢትዮጵያ እንደሞተ ለማወቅ አስቸጋሪ ነው ያው የሚዲያ አካላት የሚያቀርቡትን ዴታ ተንተርሶ ነው ወሬውን የምንሰማው እንጂ ነገር ግን አንዳንድ ሀገራት አሉ። የአውሮፓና የምዕራቡ ዓለም ሀገራት ዜጎቻቸውን ጠንቅቀው ያውቋቸዋል። እነሱ አደጋ ሲደርስ ተከታትለው የሚገባውን የሞራል ህይወትና የአካል ጉዳት ካሳ ያገኛሉ። ሌሎች ሀገራት እንደ ፓኪስታን፣ እንደ ህንድ፣ እንደ ሌሎች ሀገራት ግን ማለት ነው በአብዛኛዎቹ በዚህ ስራ ላይ የሚሰማሩ አደጋ የሚደርስባቸው አካባቢ ያሉ ሰዎች ብዙ ጊዜ እንዳልኩ በህገወጥነት ወጥነት ነው ወደዚህ ስራ ላይ የሚገቡትና ሲመጡም በህጋዊነት አይመጡም ሲሰሩም ህጋዊነት አይሰሩም። ስለዚህ ብዙ ጊዜ ደማቸው ደመከልብ ሆኖ እንደሚቀር ይታወቃል። ነገር ግን ትክክለኛ በትክክለኛ በቅጥር ሁኔታ ያለውን የኮንትራት ሁኔታ ሟልቶ የመጣቸው ለደረሰበት ጉዳት አግባቢ የሆነ የጉዳት ካሳ እንደሚያገኝ ይህኛውንም የሚያስከብር ደግሞ የማህበራዊ ዋስትና ኤጀንሲ ሳውዲ አረቢያ ውስጥ አለ። ከእያንዳንዱ ሰራተኛ ሁለት በመቶ ደሞዝ እየተቆረጠ ወይማነት አሰር እየከፈለለት እዛ ጋር ሄዶ ተከታትሎ የሚጠይቅለት ህጋዊ አካሄድ ሄደ እንደሚቀበሉ አውቃለሁ። እሱኛው በሌለበት በህገወጥ የሚሰራበት ሰዓት ግን የህይወት ካሳ የምናምን የሚለው ጉዳይ ላይ ብዙም የሚያስችል አይመስለኝ ቶ ቢኒያም ክፍሌ ከሪያድ እጅግ በጣም አመሰግናለሁ። ምንም አይደለም። ምንም አመሰግናለሁ።